Four. ጤና ይስጥልኝ አድማጮች እንደምን ሰንብታችኋል? አርሰናል በአንዲት ብቸኛ ግብ መሪነቱን ከማስጠበቅ በላይ ከተከታዩ በአምስት ነጥብ መራቅ ችሏል። ለተወሰኑ ጊዜያት የደረጃ ሰንጠረዡ ሲመራ የቆየው ሊቨርፑል የቁልቁለት ሽምጡን ተያይዞታል። ሚሽን በበላይነት እየገሰገሰ ነው። ኢትዮጵያውያን አትሌቶች በተለያዩ የዓለም መድረኮች ድል ቀንቷቸዋል። የቅዱስ ጊዮርጊስ ስፖርት ማህበር የቦርድ አባልነት ምርጫ ማጨቃጨቁ ተዘግቧል። ቃለመጠይቅ ነው ይኖረናል። አብራችን ቆዩም። በቅድሚያም አትሌቲክስ አትሌት ትዕግስት አሰፋ ከሴቶች እንዲሁም አትሌት ዮሚፍ ቀጀልቻ ከወንዶች ከስታዲየም ውጪ የዓመቱ ምርጥ አትሌት እጩ ውስጥ መካተታቸውን የዓለም አትሌቲክስ ይፋ አድርጓል። በበይነመረብ ድምፅ አሰጣጡ የፊታችን እሁድ እንደሚጠናቀቅ የዓለም አትሌቲክስ አሳውቋል። በሴቶችና በወንዶች ምድብ ከኢትዮጵያውያኑ አትሌቶች ባሻገር አምስት አምስት በድምሩ አስር እጩዎች ይገኙበታል። በሴቶች ከትዕግስት አሰፋ ጋር የሚፎካከሩት እጩዎች ትውልደ ኢትዮጵያዊት የሆላንድ ሯጭ ሲፈን ሀሰን፣ ኬንያዊቱ ፔሬዝ ጄብ ችርችር፣ አንገስ ንጌቲች እንዲሁም ስፔናይቱ ማሪያ ፔሬዝ ናቸው በወንዶች ደግሞ የብራዚሉ ካዮ ቦንፊም ካናዳዊው ኤቫን ዱንፊ የኬንያው ሰባስቲያን ሳዋ እንዲሁም የታንዛኒያው አትሌት አልፎንስ ሲምቡ ከኢትዮጵያዊው ዮሚፍ ጋር ይፎካክራሉ የድምጽ አሰጣቱ በዓለም አትሌቲክስ የፌስቡክ ኢንስታግራም እና ኤክስ የቀድሞ ትዊተር ላይ እንደሚከናወንም ተገልጧል እሁድ ጥቅምት 16 ቀን 2018 ዓ ምት በተለያዩ የዓለም ክፍሎች በተከናወኑ የአትሌቲክስ ፉክክሮች ኢትዮጵያውያን አሸ አሸንፏል። በቫሌንሽያ ግማሽ ማራቶን የወንዶች ውድድር ኢትዮጵያዊው አትሌት ዮሚፍ ቀጀልቻ 58 ደቂቃ ከ2 ሰከንድ በመሮጥ አሸናፊ ሆኗል። የቡሩንዲው ሮድሪግ ኩዊዜራ እንዲሁም ኬንያዊው ብሪያን ኪቦር ከዮሚፍ በ37 ሰከንዶች ተቀድመው ሁለተኛና ሶስተኛ ወጥቷል። በሴቶች ፉክክር ኢትዮጵያዊቷ አትሌት ፎቲየን ተስፋዬ በ65 ደቂቃ ከ5 ሰከንድ በማጠናቀቅ ሁለተኛ ደረጃ ወጥታለች። በዚህ ውድድር ኬንያዊቷ አንገስ ጄቤት ንጌቲች አንድ ሰዓት ከ3 ደቂቃ ከ8 ሰከንድ በመሮጥ አንደኛ ወጥታለች። ጀርመን ፍራንክፉርት ከተማ ውስጥ በተከናወነው 42ተኛው የፍራንክፉርት ማራቶን ኢትዮጵያውያን አትሌቶች በሴቶችም በወንዶችም አሸንፏል። በወንዶች ፉክክር ኢትዮጵያውያኑ አትሌቶች ከአንደኛ እስከ ስድስተኛ ደረጃ ተከታትለው በድል አጠናቋል። በውድድሩ አትሌት በላይ አስፋው ሁለት ሰዓት ከስድስት ደቂቃ ከ16 ሰከንድ በመሮጥ አሸናፊ ሆኗል። አትሌት ቴሬሳ ቤኩማ፣ አትሌት ሹራ ቂጣታ፣ ይስማው ይታየው፣ ያሲን ሀጂና ጌታቸው ማስረሻ እንደ ቅደም ተከትላቸው ከሁለተኛ እስከ ስድስተኛ ደረጃ አግኝቷል። በሴቶች ፉክክር ቡዜ ድሪባ ቀጀላ ሁለት ሰዓት ከ19 ደቂቃ ከ34 ሰከንድ በመሮጥ አንደኛ ወጥታለች። ኬንያዊት አትሌቶች ዳሊን ማሳይ ሻሮን ቼሊሞ እና ካትሪን ቼሮቲች ከሁለተኛ እስከ አራተኛ ደረጃ ይዟል። ኢትዮጵያውያቱ ምረት ገመዳይን፣ አዲስ ተሾመ እንዲሁም ዳኛቸው አያለም ኬንያውያቱን ተከታትለው እስከ ሰባተኛ ደረጃ በማግኘት አጠናቋል። በአይርላንድ ደብሊን ማራቶን አትሌት ኤቢሲ አዱኛ አሸንፋለች። አትሌት ቀና ግርማ ሁለተኛ ወጥታለች። አትሌት አጸደ ባይሳ ሶስተኛ ደረጃ ይዛ አጠናቃለች። በወንዶች አትሌት ማናዞት ስዩም ሁለተኛ ደረጃ አግኝቷል። በሊዝበን ግማሽ ማራቶንም በሴ አትሌት ጫልቱ ዳዲ፣ በወንዶች አትሌት ሚኪያስ ባረጋ ሁለቱም በተመሳሳይ ሁለተኛ ደረጃ ይዘው አጠናቋል። በቻይና ሻንጋይ የ10 ኪሎ ሜትር የጎዳና ላይ ውድድር ደግሞ አትሌት አስማረች አንሊ 31 ደቂቃ ከ10 ሰከንድ በመሮጥ አንደኛ ወታለች። በፖርቹጋል የሊዝበን ማራቶን የሴቶች ፉክክር አትሌት አበበች አፈወርቅ ሁለት ሰዓት ከ29 ደቂቃ በመግባት አሸናፊ ሆናለች። ሌላኛዋ ኢትዮጵያዊት አትሌት አስማር በየነ በሁለተኛ ደረጃ አጠናቃለች። በወንዶች ፉክክር አትሌት ጋዲሳ አብራሉ ሁለተኛ፣ ልመነጌታቸው ጌታቸው ሶስተኛ ደረጃ አግኝቷል። እግር ኳስ በእንግሊዝ ፕሪምየር ሊግ መሪው አርሰናል ዳግም ድል ቀንቶታል። ትናንት በ39ኛው ደቂቃ ላይ ክሪስታል ፓላስ ላይ በኤቤሪች ኤዚ በአስቆጠራት ብቸኛ ግብ ድል የተቀዳጀው አርሰናል ነጥቡን 22 አድርሷል። ቦርመስ በ18 ሁለተኛ፣ ቶትናምና ሰንደርላንድ በ17 እስከ አራተኛ ደረጃ በተከታታይ ሰፍሯል። በአስቶን ቪላ የ1 ለዜሮ ሽንፈት ያስተናገደው ማንቸስተር ሲቲና ብራይተንን አራት ለሁለት ያበራየው ማንቸስተር ዩናይትድ በተመሳሳይ 16 ነጥብ ሆኖም በግብ ክፍያ አምስተኛና ስድስተኛ ደረጃ ላይ ይገኛሉ። ሊቨርፑል እና አስቶን ቪላ በ15 ነጥብ ሰባተኛና ስምንተኛ ላይ ናቸው። በተለይ ሊቨርፑል በብሬንትፎርድ ሜዳ 3 ለ2 ዳግም ሽንፈት መከናነቡ የቡድኑን የቁልቁለት ጉዞ አፋጥኖታል። በጀርመን ቡንደስሊጋ መሪው ባ ሚንሽን ቦሪሲያ ሙንሽንግላድ በአንድ 3 ለ0 በሜዳው ኩም አድርጎት ነጥቡን 24 አድርሷል። ተከታዩ ኤርቤ ላይፕሲሽ በ19 ትናንት ማይንስን 2 ለ1 ያሸነፈው ሽቱትጋርት በ18 ሁለተኛና ሶስተኛ ናቸው። ኤርቤ ላይፕሲሽ አውግስቡርግን በሜዳው የግብ ጎተራ አድርጎት ስድስት ለዜሮ አንኮታኩቶታል። ቅዳሜ ዕለት ክሎኝን አንድ ለዜሮ ያሸነፈው ቦሩሲያ ዶርትሙንድ በ17 ነጥብ አራተኛ ደረጃ ላይ ይንገታገታል። የቅዱስ ጊዮርጊስ ስፖርት ማኅበር ጠቅላላ ጉባኤ ስብሰባውን እሁድ ጥቅምት 16 ቀን 2018 ዓ ም በቀድሞ ግሎባል ሆቴል በአሁኑ ኢትዮጵያ ሆቴል ቁጥር ሁለት አካሂዷል የስፖርት ማህበሩ በተሳካ ሁኔታ ተጠናቀቀ ያለው ስብሰባ ጭቅጭቅና ንትርክ የነበረበት አንዳንዶችም ስብሰባውን ረግጠው የወጡበት መሆኑ ተዘግቧል በስብሰባው የታደመው የስፖርት ጋዜጠኛ ኦምና ታደለ የታዘበውን እንዲህ ይገልጣል የቅዱስ ጊዮርጊስ ስፖርት ማህበር ትናንት እሁድ የጠቅላላ ጉባኤ ነው ያካሂደው ነበር ለያለፉት ዘጠኝ ዓመታት ጠቅላላ ጉባኤ ሳያካሄድ በመቆየቱ። አሁን ያለው ቦርድ የስልጣን ዘመኑ ስላበቃ ረጅም ጊዜ ሆኖታል። ካበቃ በእርግጥ ለአራት አመት ነው ቦርዱ የሚሰራው። ያንን በማስመልከት ትናንትና ጠቅላላ ጉባኤውን አድርጎ ነበር ያደረገው። እዚሁ አዲስ አበባ ኢትዮጵያ ሆቴል ቁጥር ሁለት ነበር። በዛ ስብሰባ ላይ እንግዲህ የተለያዩ ጉዳዮች ተነስተዋል። የፋይናንስ ሪፖርት ቀርቧል። አለፉት አምስት አመታት ክለቡ በአስቸጋሪ የፋይናንስ ቀውስ ውስጥ ገብቷል። ወደ መቶ ስልሳ አንድ ሚሊዮን ብር እዳ እንዳለበት በዚሁ ጠቅላላ ጉባኤ ላይ ተነስቷል። አከራካሪ የነበረ የቦርድ አባላት ምርጫም ተደርጓል። በዚህ ምርጫ ሰባት አባላት ያሉት ቦርድ አባላት ተመርጠዋል። በእርግጥ እዚህ ምርጫ ላይ ለመሳቱ ፈቃደኛ ያልሆኑ ደጋፊዎች ሕግ ተጥሷል የክለቡ ደንብ ተፈጻሚ ያለሆነን በሚል ስብሰባውን ረግጠው አስቀድመው ወጥተዋል። በዚሁ ምርጫ ብ መሰረት የቦርዱ ፕሬዚደንት የነበሩት አቶ አብነት ገብረ መስቀል አሁንም በቀጣይነት ይኖራሉ። ዋና ጸሀፊ ነው አይበየነም ቀጥለዋል። ካለፈው ቦርድ ሚሊዮን አለሙ ተገኝቷል። ሌሎች ደግሞ ሶስት ሰዎች አራት ሰዎች ይቅርታ መሀመድ አሊ፣ ፍሳሀ ወልዴ፣ አበባው ዘውዴና ሳምሶን አምዴሳ ደግሞ አዲስ የቦርድ አባላት ነው ተካትተዋል። ምርጫው የነበረው ትንሽ ሂደቱ አስቸጋሪ ነበር። ጊዜውን ያጠናቀቀ የቦርድ አባላት ምርጫው ላይ መሳተፍ አልነበረባቸውም የሚሉ ጥያቄዎች ተነስተው ነበር። ነገር ግን ምርጫው ተፈጻሚ የሆነ ትናንቱ አፍሪካ ሪፓስ ፌዴሬሽን አባላትን በተገኙበት ምርጫው ተካሄዱ። አቶ አብነት ገብረመስቀል ድጋሚ የቦርድ አባል አባልነትን አግኝተው ምርጫው ተጠናቋል። በአወዛጋቢ ሁኔታ አወዛጋቢ የሆነበትን ምክንያት ይበልጥ ወደ በኋላ ላይ እንመለከተዋለን። ግን ለምንድን ነው ባለፉት ዘጠኝ አመታት ግድም ሳይካሄድ የቆየበት ምክንያቱ ምንድን ነው? በዋናነት በዋናነት ሊካሄድ ያልቻለበት የተለያዩ ምክንያቶች ከሁን ደስ ይጠቀሳሉ የስፖርት ማህበሩ ግን ይሄ ነው ብሎ እስካሁን አልጠቀሰም። በእርግጥ አንዳንድ ደጋፊዎች እንደሚናገሩት ከሆነ ወይም የስፖርት ክለቡ የስፖርት ማህበሩ አባላት እንደሚናገሩት ከሆነ አሁን ላይ ያለው በስልጣን ላይ የነበረው ቦርድ የስልጣን ለመኖር አብቅቶ እንኳን ለመቆየት መታተሩና ለመቆየት መፈለጉ ነው የሚሉ ሀሳቦች ይነሳሉ። በሌላ ወገን ደግሞ አቶ አብነት ገብረ መስቀል የብዙ ጊዜ የረጅም ጊዜ የቢዝነስ ሀገራቸው ከነበሩት የሼክ መሀመድ ሁሴን አሊ አላሙዲ ጋር የገቡበት ሳጠገባና ወደ ፍርድ ቤት ጉዳዩ ማምራቱን ተከትሎ የተፈጠረ ክፍፍል የጠቅላላ ጉባኤም ለረጅም ጊዜ እንዳይካሄድ ማነቆ ሆኖ መቆየቱን የሚጠቅሱ ሰዎች አሉ። በትናንትናው ስብሰባ በተለይ ይበልጥ አጨቃጫቂ የነበሩ አበይት ጉዳዮች ምን ነበሩ? አንደኛው አሁን በስልጣን ላይ የነበረው ቦርድ ስልጣን ዘመኑ ስላበቃ ጠቅላላውን ጉባኤ መምራት የለበትም። እንዲሁም የባለ አደራ ኮሚቴ ደግሞ የሽግግር ኮሚቴ ተቋቁሞ ክለቡ ቀጣይ ምርጫ እስኪያደርግ ድረስ በሽግግር ኮሚቴ መመራት አለበት የሚሉ ወገኖች አሉ። በሌላ ወገን ደግሞ ክለቡ ለዚሁ ውጥንቅጥ እንዲደርስ የፋይናንስ አቅሞ እንዲዳከም በር የከፈቱ የቦርድ አባላት ስላሉ እነዚህ የቦርድ አባላት በቀጣይ ስልጣን ውስጥ ስልጣን ማግኘት የለባቸው መቆየት የለባቸው የሚሉ ጉዳዮች ይነሳሉ። በዛም የጠቅላላ ጉባኤው ላይ የተነሱ ሌሎች ሀሳቦችን ነበሩ። ለምሳሌ የጠቅላላ የክለቡ ደንብ መሻሻል ይኖርበታል የሚሉ ሀሳቦችን ተነስቷል። ጥቅልለጉ ወይም ይህንን የማድረግ መብት ነበረው። ነገር ግን ያ ነገር ተፈጻሚ ባለመሆኑ አንዳንድ ደጋፊዎች በርከት ያሉ ማለት ይቻላል ደጋፊዎች የስብሰባ ማዕከሉን ተተው ወጥተዋል፣ ስብሰባውን ረግጠው ወጥተዋል። በዛም እነሱ ባልተገኙበት ነው ምርጫው የተካሄደውና እነዚህ ሰባት አባላት ያሉት ቦርድ እንደገና ወደ ስልጣን ሊመጣ ይቻለ። ይህንን ጭቅጭቅ ለማሸማገል የሞከረም አካል ነበር። ውጤቱስ እንዴት ሆነ? ማንስ ነበር ነገሩን ለማርገብ ሲሞክር የነበረው? የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ሁኔታውን ለማርገብ ስብሰባው ላይ ተገኝተው ነው በእርግጥ የጠቅላላ ጉባኤው አባል ባይሆኑ ስብሰባው በሰከነ መንፈስና በሰላማዊ መንገድ እንዲቋጭ ለማድረግ በሚል እሳቸው ጣልቃ ገብተው በስምምነት ምርጫው እንዲደረግ ሆኗል። ነገር ግን ስምምነት የሚለው ቃል ትንሽ አንዳንድ ጊዜ አደጋች ይመስለኛል ለመግለጽ ምክንያቱም አንዳንድ በርከት ያሉ ደጋፊዎች ስብሰባውን ረግጠው ሲወጡ ስለተመለከትም በስብሰባው ላይ ስላልተገኙ በቀጣይ ይህ ቀውስ አሁንም መፍትሄ እንዳላገኘትንበት እና በቀጣይም ይህ ቀውስ ሊቀጥል እንደሚችል ፍንጭ የሰጠው ሆኖ አግኝቸዋለሁ። ምናልባት ይህ ክፍፍል በርካታ አባላትም ረግጠው ከመውጣታቸው አንጻር ማህበሩ ላይ ምን ተጽዕኖ ሊፈጥር ይችላል ተብሎ ይቀመጣል ና ማህበሩ ላይ ያለፉትን ጥቂት ውድድር ዘመናት ሁለት ጊዜ በእርግጥ ሻምፒዮን መሆን ቢችልም ክለቡ የኢትዮጵያ ፕሪምር ሊግ አሁን ላይ በከፍተኛ የፋይናንስ ቀውስ ውስጥ ነው የሚገኘው። የተጫዋቾች ደሞዝ ያለመከፈል፣ በተለያዩ እዳ ውስጥ መዘፈቅ ሁኔታዎች አሉ። መቶ ስልሳ አንድ ሚሊዮን ብር ባለፉት አምስት ዓመታት እዳ ውስጥ ያለ ክለብ ነው የሚለም ራሱ ክለቡ ጠቅሷል ስፖርት ማህበሩ ጠቅሷል። ና ይህንን እዳ ለማቃለል ሊቸገር ይችላል። የኢትዮጵያ ፕሪሚየር ሊግ ላይ ያለውን ተፎካካሪ የምትመልሰው ለማግኘት የሚያደርገው ጥረት ላይ ይሄ ከሜዳ ውጭ ያለው አስተዳደራዊ ጉዳይ ማነቆ ሊሆን ይችላል የሚል ግምት አለ። እንዲሁም በዚህ በነበረው ጠቅላላ ጉባኤ ላይ የተካፈሉ ና በውሳኔው ደስተኛ ያልሆኑ አንዳንድ ደጋፊዎች ጉዳዩን ወደ ፍርድ ቤት ወይም ደግሞ ወደ ካፍ ሊወስድ ይችላሉ ያደርገው ይበልጥ ሌላ ክለቡ ላይ ወደ ክለቡ እንዲቀጣ ወይም ደግሞ እንደገና ሌላ ጠቅላላ ጉባኤ እንዲጠራ በር የሚከፍት ይሆናል የሚል ግምት አለ። እንግዲህ በኢትዮጵያ እግር ኳስ ቡድኖች ታሪክ ቅዱስ ጊዮርጊስ ቡድንና የኢትዮጵያ ቡና በጣም የሚጠቀሱ ናቸው፣ በተፎካካሪነት ማለት ነው። በቀጣይ ምን ሊፈጥር ይችላል ተብሎ ይገምታል? እንደዚህን ነገር ክለቡ ላይ እንደሚከሰት አስቀድሞ የተነበዩ ሰዎች ነበሩ። በእርግጥ ክለቡ ከዚህ በፊት የነበረው ጠቅላላ ጉባኤን ሲያደርግ ለክለቡ አመራር ይበልጥ ህዝባዊ ቁመና መያዝ አለበት፣ የግለሰቦች መጠቀሚያ መሆን የለበትም የሚሉ ሀሳቦች ሲነሱ ነበር። እነዚያን ሀሳቦች ያነሱ ሰዎች ከክለቡ እንዲገለሉ ነበር የተደረጉት። ግን ክለቡ በተወሰኑ ሰዎች መካከል መቃቀር ሲከሰት ከፍተኛ የሆነ የፋይናንስ አቅሙ ተዳክሟል። በተለይ እንደጠቀስኩት ቅድም የአቶ አብነትና የሼክ መሐመድ ሁሴን አሌ አላሙዲ መቃቃር ክለቡን በከፍተኛ የፋይናንስ ፖርስ ውስጥ ሊገባ አድርጎታል። ስለዚህ አሁን ቀጣይ የፋይናንስ አቅሙን ለማጠናከር ክለቡ ሊቸገር ይችላል። አላሆነ ምክንያቱም የሚድሮክ ቀጥተኛ ድጋፍ ስለተቋረጠ ክለቡ ራሱን እንደገና ለማጠናከር የሚያደርገው ጥረት ላይ ከፍተኛ ከፍተኛ ችግር ሊከሰት ይችላል። እንዲሁም ቅድም እንደጠቀስኩት በውሳኔ የተከፉ ደጋፊዎች ጉዳዩን ወደ ካፍ ከወሰዱት ክለቡ እንደገና ጠቅላላ ጉባኤ ሊያደርግ ይችላል። አሁን ያሉት የቦርድ አባላትም እንደገና ወደ ምርጫ ሊገቡና ና ክለቡ ወደ አልተረጋጋ አስተዳደር ሁኔታ ሊመለስ ይችላል የሚል ግብቶች አሉ። በርካታ ደጋፊዎች ጥለው ወጥተዋሉ። ግን ምናልባት በምርጫው ላይ አስተዋጽኦ ሊያደርጉ የሚችሉ ወይም ደግሞ ተጽዕኖ የራሳቸውን አዎንታው የሚሆነ አሉታዊ ተጽዕኖ ሊፈጥሩ የሚችሉ አካላትም ነው የወጡት። ያ እየሆነ ነው ምርጫው የተካሄደው ወይንስ በቂ ነበር? በምርጫው ላይ ተጽዕኖ መፍጠር የሚችሉ አንዳንድ ግለሰቦች በእርግጥ አልተገኙ። ምርጫውም ሲጀመርም በምርጫ ውስጥ የመካተት አላሳዩም። ለምሳሌ የሜድሮክ ኢትዮጵያ ዋና ስራ አስፈጻሚ የሆኑት አቶ ጀማል አህመድ ከክለቡ ጋር ያላቸው ቁርኝነትን ማቋረጣቸውን ከዚህ በፊት ጠቅሰዋል። እሳቸው ለቦርድ ፕሬዚደንትነት የሚጠበቁ ሰው ነበሩ። በእርግጥ ግን እሳቸው የመወዳደር ምንም ፍላጎት አላሳዩ። እንዲሁም የሰንሻይን ኮንስትራክሽን ባለቤቱ ምስ አቶ ሳሙኤል ታፈሰም እንደዚሁ ከምርጫ አስቀድሞ ራሳቸውን ሲጀመር መመረጥ እንደማይፈልጉ ጠቅሰዋል እና አንዳንድ ክለቡ ማበርከት የሚችሉ ትልቅ ተጽዕኖ መፍጠር የሚችሉ ሰዎች አስቀድመው ምርጫው ላይ አልተገኙም ወይም ደግሞ የመሳተፍም ፍላጎት አልነበራቸውም። ስለዚህ በዚህ አንጻር ካየነው አዎ፣ እውነት ነው የክለቡ ቀጣይ አቅጣጫ ላይ ከፍተኛ ተጽዕኖ ማሳደር የሚችሉ ሰዎች ናቸው ምርጫው ላይ ሳይሳተፉ የቀሩት። ኦምና ታደለ፣ የስፖርት ጋዜጠኛ፣ ለሰጠህን ማብራሪያ በአድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ